ከሳምንት በፊት ከቦሌ ዓለም አቀፍ አይሮፕላን ጣቢያ ተወስደው የት እንደደረሱ አይታወቅም የተባሉ የፖለቲካ አመራር አባላት በአንድ ለይቶ ማቆያ ውስጥ እንደነበሩ ታውቋል። ከአምስቱ መካከል አንዱ ግን ፖሊስ በወንጀል እጠረጥራቸዋለሁ ብሎ ፍርድ ቤት እንዳቀረባቸው ምንጮች ገልጸዋል። መለስካቸው አማህ ተጨማሪ አለው ሁለት ሳምንታት በፊት በመቀሌ ከተማ እንደሚካሄድ ይጠበቅ ነበር በተባለው የፌዴራል ኃይሎች ጉባኤ ላይ ለመገኘት ሲያመሩ ከቦደ አውሮፕላን ማረፊያ በጸጥታ ኃይሎች ተይዘው በአንድ ለኮሮና ቫይረስ ተጋልጠዋል ተብለው ለሚጠረጠሩ ለይቶ ማቆያ ስፍራ ተወስደው እንደነበረ አንዱ የፓርቲ ሊቀመንበር ተናገሩ። የኢትዮጵያ ዴሞክራሲያዊ አንድነት ንቅናቄ መሪ እንደነበሩ የገለጹትና ከአምስቱ የፓርቲ አመራር አባላት አንዱ አቶ ግቡጅ ገብረስላሴ ጉዞቸው በድንገት እንደተቋረጠና የአምስቱ ሰዎች ስም ተጠርቶ የጤና ምርመራ ሊደረግላቸው ወደ ሌላ ስፍራ እንደሚወሰዱ እንደተነገራቸው ይገልጻሉ። በሳቸውና አብረዋቸው በነበሩ የፖለቲካ ድርጅት መሪዎች ግን ይህ እርምጃ ሌላ ዓላማ እንደነበረው እንደተረዱ ያብራራሉ። ዝም ብለው ፖለቲካዊ ጥቃት ነው፣ በእኛ ግምገማ። ወደ መቀሌ ነበር የምንጓዘው፣ የፌደራሊስት ኃይል የሚባለው ስብሰባ፣ ለዛ ጥሪ ተደርጎልን ወደዛ እየሄድን ነበረ ያንን ለማጨናገፍ ገፍ አቋም ነው ብለን እኛ የምንገምተው እና ከሰው ጋር ተነካክታቸዋል በስመሮሞር ነው የሚለው አቋም ይዘው ነው በኮንሰር ስራ የዋሉት። በዚህ ሰበብ ነው የወሰድን ም በእኛ ግምገማ እዛ ስብሰባ መሳተፋችንም ቅሬታ ስላላቸው እኛን ለይተው ከሁሉም ሰው ነ ያስቀሩን። ከዛ ከአውሮፕላኑ ለንሳፈር ለመሳፈር ሁለት ደቂቃ ነው ምናምን ቆርጦ ነበር። አቶ ግቡሽ እንዳሉት አምስቱም ሰዎች በአሁኑ ወቅት ለኮሮና ቫይረስ ተጋልጠው ሊሆኑ ይችላል በሚል ለለይቱ ማቆያነት ከተመደቡ ስፍራዎች አንዱ ወደ ሆነው በአዲስ አበባ ዩኒቨርሲቲ ደቡብ ግቢ ህንፃ ኮሌጅ ተወስደዋል። በዚያም የሙቀት ልኬት ተደርጎላቸዋል። ከአስር ቀን በኋላም የኮቪድ-19 ምርመራ ተደርጎላቸው ሁሉም ነጻ መሆናቸው ተረጋግጠዋል ብለዋል። ነጻ ናችሁ ብሎ አሰናቦትን ግን ከኛ አንድ ሰው ኢቸው ፌደራሎች ሞተው ወሰዱ። ገብሩ በረ የሚባል አቶ ገብሩ በረ የኢትዮጵያ ዴሞክራሲያዊ ህብረት ሊቀመንበር ናቸው። አባዲ ሊቀመንበር ነው። ሰርቲፊኬት ሁላችን ከተቀበል በኋላ እሱን ለይተው ወሰዱት ፌዴራሎች፣ እንፈልጋለን ብለው። ጨለማ ስለነበረ በሰዓቱ አልወጣንም ወደ ማታ አቶ ኃይሉ ረዳ የኢትዮጵያ ዴሞክራሲያዊ ህብረት ሊቀ መንበር እና የፖለቲካ ዘርፍ ኃላፊ ሌሎቹ ነፃ ናችሁ ተብለው ወደ ቤታቸው ሲሄዱ የአቶ ገብሩ ተነጥሎ መታሰር እንዳሳሳባቸው ተናግረዋል። ለጥቂት ቀናትም የኤዴህ ሊቀመንበር የት የት እንደደረሱ ሳይታወቅ መቆየቱን፣ በኋላም አዲስ አበባ ፖሊስ እንደሚገኙ መታወቁን ይገልጻሉ። ከትናንት በስቲያ ግን ፖሊስ ፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ አቅርቧቸው እንዳናገሯቸው አቶ ኃይሉ ረዳ ያስረዳሉ። ወደ ፍርድ ቤት ብለው እዚህ አራዳ ማታ፣ ሰው የለ ምንም የለ፣ እቤት አስገብተው አስወጡት። አየነው፣ አይናችን ማ በአምቡላንስ ብቻውን አመጡት። ከዚያ በኋላ እኛም አገኘነው። ምን ሆነ ነው ምንድን ነው የተባልከው ብለን ስንጠይቀው በሽብርተኝነት ነው ብለው የያዙ ፍርድ ቤት ቀርበዋል። እንግዲህ እንዳያችሁት ተጠርጥረው ነው የገቡት ነው የሚባለው። እንግዲህ ቀጠሮ ተሰጥቷችኋል ሲወጡ፣ ቀጠሮ ለሰኔ ሁለት ተብያለሁ ብሎናል። ማታ ሲወጣ ሰኔ ሁለት ቀጠሮ ተሰጥቼ ነው እየወጣሁ ያለሁ። ግንቦት ሰባት ቀን 2012 ዓ ም ወደ መቀሌ ለመሄድ ሲሉ ወደ ማቆያ ስፍራ ተወስደው የነበሩት የአምስቱ የተለያዩ የፖለቲካ ድርጅቶች አመራር አባላት አቶ ግቡሽ ገብረስላሴ፣ አቶ ገብሩ በርሄ፣ ወይዘሪት መዲና ይማም፣ ልጅ መስፍን ሽፈራውና አቶ ተሻገር አረጋ እንደነበሩ ይታወሳል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ